ዓለም አቀፍ የውጭ መዋለንዋይ ፍሰት እየቀነሰ መሄዱን የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ዘገባ አስታወቀ። በአፍሪካ ግን በአጠቃላይ ጭማሪ ተመዝግቧል ተብሏል። በአህጉሪቱ አብዛኛው ቀጥታ የውጭ መዋለንዋይ ፍሰት ከሚያገኙት ጥቂት ሀገሮች መካከል ኢትዮጵያ አንዷ መሆኗ ተዘግቧል። መለስካቸው አመሃ ዝርዝር አለው። እንደ ዘገባው ይህ የማሽቆልቆል አዝማሚያ እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም ቀጥሎ በ13 ነጥብ በመቶ ያህል ወደ 1 ነጥብ 3 ትሪሊየን የአሜሪካ ዶላር ደርሰዋል። ለሶስተኛ ዓመት ለቀጠለው ለዚህ አዝማሚያ ዋና ምክንያት ሆኖ የተጠቀሰው በዩናይትድ ስቴትስ በ2017 ዓ.ም መጨረሻ ላይ የተደረገውን የታክስ ለውጥ ተከትሎ አያሌ የሀገሪቱ ድንበር ዘለል ኮርፖሬሽኖች ግዙፍ የውጭ ምንዛሬ ክምችቶቻቸውን ወደ ዩናይትድ ስቴትስ መመለሳቸው ነው። ዘገባው አክሎም ይህ የውጭ መዋዕለ ንዋይ ፍሰት ያሽቆለቆለው በአብዛኛው በበለጸጉት አገሮች እንደሆነ ያብራራል። ወደ አፍሪካ መለስ ብሎም ወደ አህጉሪቱ የገባው ገባው የውጭ ቀጥታ መዋለንዋይ ነዋይ ከ11 በመቶ ከፍ ብሏል። ይህ ግን በአጠቃላይ ሲታይ እንደሆነ ይገልጽና አብዛኛውን የውጭ ቀጥታ መዋለንዋይ በሚያገኙት አገሮች ላይ ግን ቅናሽ ታይቷል ሲል ያብራራል። ከእነዚህ አንዷ ኢትዮጵያ ናት። የቀድሞው የታዳጊ አገሮች ልዩ መርሃ ግብር ዲሬክተር ዶክተር ታፈረ ተስፋቸው ይህንን አብራርተዋል። በተባበሩት መንግሥታት የንግድና የልማት ጉባኤ ወይም ኡንግታድ ሪፖርት መሠረት በ2018 ዓ ም ወደ ኢትዮጵያ የገባው ቀጥተኛ የውጭ መዋዕለ ነዋይ 3.3 ቢሊዮን የአሜሪካ ዶላር ነበር ይህ ቀጥተኛው የውጭ መዋዕለ ንዋይ ፍሰት እስካሁን ከፍተኛው ጣሪያ እንደሆነ ከሚታወቀው አራት ነጥብ አንድ ቢሊዮን ዶላር ከተመዘገበበት ከ2017 ዓ ም ጋር ሲነጻጸር በ17 ከመቶ እንደቀነሰ ያሳያል። ይሁን እንጂ ኢትዮጵያ በምሥራቅ አፍሪቃ ትልቋ ቀጥተኛ የሆነ የውጭ መዋዕለ ንዋይ ተቀባይ እንደሆነች ቀጥላለች። ከመላው አፍሪቃ ደግሞ አምስተኛ ደረጃ ላይ ትገኛለች። አሁን የተገነቡትን የኢንዱስትሪ ፓርኮች ቁጥር ስናይ የውጭ መዋ ዕለነዋይ ፍሰት ይሻሻላል የሚል ግምት ይዘን ከተነሳን ኢትዮጵያ የተሻለ እንዲያውም ከ2017 ዓ ም ከፍ ያለ ቀጥተኛ የውጭ መዋ ዕለነዋይ እንደምታስገባ ይጠበቃል የዓለም የመዋ ዕለነዋይ ዘገባ ይፋ በተደረገበት በዚህ ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽነር አቶ አበበ አበባየሁ ደግሞ ይህን ዓላማ ያደረገ የኢንቨስትመንት ወይንም የመዋዕለ ነዋይ ሕግ እየወጣ መሆኑን ገልጸው ዋና ዋና ቁም ነገሮች ናቸው ያሏቸውን ዘርዝረዋል። ዘ ዲፋይኒንግ ዲፓርቸር ፖይንት ኢዝ አዝ ዊ ሪቫይዝ አወር ኢንቨስትመንት ለጂስሌሽን ናምበር ዋን ዊ ውድ ላይክ ቱ ሃቭ ኤ ሞር ኦፕን ሞር ዳይናሚክ ኢንቨስትመንት ሬጅም የመዋዕለ ነዋይ ሕጎችና ደንቦቻችንን ስንከልስ መለያ የምንላቸው መሠረታዊ ነጥቦች አሉ እነዚያም አንደኛ ይበልጥ ክፍት ተነቃናቂና ለለውጥ ይበልጥ የተመቸ ሥርዓት እንዲኖረን እንፈልጋለን። ያ ማለት ቅቡል ተብሎ ይጠራ ከነበረው ዝርዝር አካሄድ ተቀባይነት የሌለው ሲባል ወደ ቆየው እንገባለን ማለት ነው። አሁን ያለውን የኢንቨስትመንት ሕጋችንን ብትመለከቱ የውጭ ባለሀብቶች መሳተፍ የሚፈቀድላቸው ግልጽ በሆነ ሁኔታ ተለይተው በተዘረዘሩ መስኮች ላይ ብቻ ነው። ቅቡል የሆነ ወይም ፖዚቲቭ ሊስት አፕሮች የሚባለው አካሄድ ይህ ነው። ይህ ደግሞ ተቀባይነት ካላቸው ዓለም አቀፍ አሰራሮች ጋር የሚስማማ አይደለም። አሁን ለመስራት እያሰብን ያለነው ነው የውጭውን ጥሪት ቴክኖሎጂና ዕውቀት ጥቅም ማጉላት ነው። በየዘርፉም የውጭው መዋዕለ ንዋይ እንዲፈስ የሚያስፈልገው ከእነዚህ መሠረታዊ መርሆች በመነሳት ነው። በእርግጥ ለሀገር ውስጥ ባለሀብቶች ተለይተው በግልጽ ከተጠቀሱ ወይም ከተዘረዘሩ የኢንቨስትመንት መስኮች በስተቀር ነው ያ የሚሆነው። ያ ነው ከቅቡሉ ዝርዝር አካሄድ እንወጣለን ማለት ኮሚሽነሩ የኢትዮጵያ ዲያስፖራ ማኅበረሰብም በመዋለ ነዋይ ፍሰቱ የሚሳተፍበትን ህዋ ለማስፋት በተለይ ደግሞ በፋይናንስ ዘርፉ እንዲሳተፍ የሚያስችል ሕግ ዝግጁ መሆኑን ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ